አሁን ዛሬ ማምሻውን ዋሽንግተን ዲሲ በተከናወነ ጉዳይ ላይ የሚያተኩር ዘገባ ይኖረናል። በሳውዲ አረቢያ የሚገኙ ኢትዮጵያውያንን ለመርዳት የተቋቋመ ዓለም አቀፍ ጥምረት ሰላሳ ሺህ ዶላር ለአይኦኤም ዛሬ ማምሻውን ሰጥቷል። ባልደረባችን ሰለሞን አባተ እዚህ በዋሽንግተን ዲሲ ገንዘቡ ለዓለም አቀፉ የፍልሰት ድርጅት ሲሰጥ ተገኝቶ ነበር። አሁን ገስግሶ ነው በበረዶ የደረሰው። ሰለሞን እጅ ከምን አሁን ልክ ነህ። በረዶው በረዶ ይገርማል። ዛሬ አንቀሳቀስም። ለነገሩ በ30 ሺህ ዶላር ሞቅ ብዬ ነው የተመለስኩት። ሳዑዲ አረቢያ የሚገኙ ኢትዮጵያውያን መብቶች ተሟጋች ዓለም አቀፍ ጥምረት ተወካዮች ዛሬ በዋሽንግተን ዲሲ ሰዓት ከረፋዱ አምስት ሰዓት ከ30 አካባቢ በኢትዮጵያ ደግሞ ከምሽቱ አንድ ሰዓት ተኩል አካባቢ መሆኑ ነው ዋሽንግተን ዲሲ በሚገኘው የመንግስታቱ ድርጅት የፍልሰት መርሃ ግብር ወይም አይኦኤም ጽህፈት ቤት ተገኝተው ልገሳቸውን አበርክተዋል። በጽህፈት ቤቱ በኩል ኢትዮጵያውያኑ ያስተናገዷቸው የአይኦኤም የዋሽንግተን ቢሮ የውጭ ግንኙነት ኃላፊ ማሪያ ሞሬኖ ናቸው። እዚህ ስለመጣችሁ ስጦታችሁን በችግር ላይ ላሉት ለማበርከትም ዓለም አቀፉን የፍልሰት ድርጅት አይኦኤምን በመምረጣችሁ በጣም እናመሰግናለን። አይኦኤም በዓለም ዙሪያ ከአራት መቶ ሰባ በላይ የሚሆኑ ቢሮዎችና ጣቢያዎች ያሉት መሆኑን ሚስ ሞሬኖ ተናግረዋል። ሳውዲ አረቢያ ውስጥ ለተፈጠረው ችግርም ከተጠየቀው አስራ አምስት ሚሊዮን ዶላር በጀት እስካሁን ያገኙት ሁለት ነጥብ አምስት ሚሊዮን ብቻ መሆኑን ጠቁመዋል። ሞሬኖ አይኦኤም እንዲያም ሆኖ ግን እንቅስቃሴውን እንደቀጠለ መሆኑን ገልጸዋል። So we are very close to the people and we operate directly with staff. እኛ ለህዝቡ በጣም የቀረብን ነን። እየሆነ ያለውን ሁሉ ጠንቅቀው ከሚያውቁ ሰራተኞቻችን ጋር በቀጥታ ነው የምንንቀሳቀሰው። ይህንን ቀውስ በተመለከተ ቀውስ ልበለውና እንግዲህ ካለፈው መጋቢት ጀምሮ እየሰራንበት ነው ያለነው። እስካሁንም አንድ መቶ አርባ ሺህ ኢትዮጵያውያንን ረድተናል። ለዚህ ጥረታቸው ማጠናከሪያና መደገፊያ የሚሆነውን ገንዘብ ደግሞ ከማንም እንደሚፈልጉና የዛሬውን የኢትዮጵያውያኑንም እርዳታ በአድናቆት እንደሚያዩ ሚስ ማሪያ ሞሬኖ ገልጸዋል። ውስጥ በውጭ ከሚገኘው ኢትዮጵያዊ ማህበረሰብ የሰላሳ ሺህ ዶላር ልገሳ ተቀበልን። ከሳውዲ አረቢያ የሚመለሱትን ለመርዳት አይኦኤም እያደረገ ያለውን ጥረት ለመደገፍ የሚውል ልገሳ ነው። በአብዛኛው ኢትዮጵያውያን ተመላሾች ሲሆኑ ልዩ ትኩረት ሰጥተን የምንሰራው በሴቶችና በህጻናት ዙሪያ ነው። አሁን ለጊዜው እነርሱ ናቸው ቅድሚያዎቻችን። የዛሬውን የኢትዮጵያውያኑን አስተዋጽኦም በአርአያነቱ ያለውን ስፍራ የአይኦኤም የውጭ ግንኙነቶች ኃላፊዋ ሞሬኖ አንስተው በአድናቆት ተናግረዋል። በጣም ትልቅ ጅማሮ ይመስለኛል። ለሌሎቹም መርዳት ለሚፈልጉት የማህበረሰቡ አባላት ሁሉ መጣራት የሚችል ደወል ነው እንደሚቻል ነው የሚናገረው። ማንኛውም እርዳታ አስርም ይሁን አንድ ዶላር ትርጉም አለው። እርዳታ እንቀበላለን። የኢትዮጵያውያኑን ድጋፍ የሰላሳ ሺህ ዶላሩን ቼክ ለአይኦኤም ካስረከቡት መካከል አንዱና ሳኡዲ አረቢያ የሚገኙ ኢትዮጵያውያን መብቶች ተሟጋች ዓለም አቀፍ ጥምረት የዲፕሎማሲ ዳይሬክተር የሆኑትን ዶክተር አክሎግ ቢራራን አነጋግሬ ነበር። እንዲህ ብለውኛል። ይህን የተገኘውን ከወገኖቻችን የተሰበሰበውን ገንዘብ ለአይኦኤም ለመስጠትና በዚያም ግንኙነታችን ለማጠናከር ነው ከአይኦኤም ጋር ምን ለማድረግ ነው ግንኙነታችሁ ማጠናቀቅ ግንኙነቱን የምናጠናክረው አሁን ያለው ችግር ገና አልተፈታም። ብዙ ወገኖቻችን እንደምታውቀው በሳውዲ አረቢያም በየመንም በሌሎችም ቦታዎች ብዙ ችግር ያለባቸዋሉ። እነሱ ችግር እስካለ ድረስ እንደ ኢትዮጵያዊነታችን ግዴታችን ለመውጣት መቻል ይኖርብናል እና ዛሬ ያቀረብነው አነስተኛ ገንዘብ ቢመስልም ለወደፊቱም መዋጮ ማድረግ ይኖርብናል። ችግሩ እስካለ ድረስ ወገኖቻችን መርዳት ይኖርብናል። ይሄ የእነሱ ችግር የእኛም ችግር ነው። የዓለም አቀፍ ድርጅቶች እንደ አይኦኤም እንደ ቀይ መስቀል ሌሎች የመሳሰሉ ድርጅቶች ለወገኖቻችን ደርሰው አስተዋጽኦ ሲያደርጉ እኛ ዝም ብለን ቁጭ ለማለት አንችልም። የህሊና ግዴታ ይኖርብናል፣ ወገናዊ ግዴታ ይኖርብናል። ስለዚህ በዘላቂነት የተቻለንን ማድረግ አለብን በሚል ነው እዚህ የተገኘ ነው። ለምን አይኦኤምን መረጣቸው? እንግዲህ ለመተባበር ፈቃደኛ የሆነ ድርጅት ያስፈልጋል እና ካገኘናቸው ድርጅቶች መካከል አይኦኤም በቀጥታ ለኢትዮጵያውያን በጣም ከፍተኛ አስተዋጽኦ ያደርጋል። አሁንም እያደረገ ነው። በአገር ቤትም በውጭም በተለይ የመን ለሚገኙ ወገኖቻችን ለህጻናት፣ ለሴቶች መጠለያ፣ መጓጓዣ፣ ምግብ የመሳሰሉ ነገሮችን እያቀረበ ነው። ስለሆነም ይህ ድርጅት ፈቃደኛ ስለሆነ፣ ፈቃደኛ ከሆነ ድርጅት ጋር አብረን መስራት ይኖርብናል። ይህ ደግሞ ፈቃደኝነቱን ለማግኘት የቻልነው ደግሞ በጥረት ነው። እየቀረብን ለማድረግ የምንፈልገውንም በመግለጽ እና ለመተባበር የምንፈልግ መሆናችን በመግለጽ ገንዘብ ለማወጣት እንደምንፈልግ ዛሬው ምሳሌ ነው። እንዳየኸው ጥሩ ምሳሌ ነው፣ ጥሩ አርአያ ነው። ይሄ ደግሞ ህዝብን ይቀሰቅሳል ብለን እንትንላል። አንድ ነገርን ኢትዮጵያን እንዲያውቁት የምፈልገው ይሄ የተዋጣው ገንዘብ በልዩ ልዩ ግለሰቦችና ድርጅቶች ጥረት ነው፣ በየአካባቢው፣ በየከተማው አሜሪካ ውስጥ አዎ እነዚህ ያዋጡት ግለሰቦች አሁንም ቢሆን እንደው ምስጋናችን ማቅረብ ይኖርብናል። እነሱን አሪያ ተከትለው ሌሎች ደግሞ እንዲያዋጡ እንፈልጋለን። ስለዚህ እያንዳንዱ ሳንቲም እንዲደርስ ማድረጋችንን ያሳያል። ይሄ ምንም በድብቅ የሚሰራ አይደለም። በቀጥታ ለወገኖቻችን የሚደርስ ገንዘብ ሆኖ ነው እንዳየኸው፣ እየተረከቡ ነው። ዶክተር አክሎግ ለወትሮ የሚታወቁት ከምጣኔ ሀብቱ ጋር በተያያዘ በምሁራዊ ትንታኔዎቻቸውና ከዓለም ባንክ ጋር ባላቸው ግንኙነት ነው። እና ለመሆኑ ዛሬ ወዲህ እንዲህ አይነቱ ማህበረሰባዊ እንቅስቃሴ እንደምን ተሳቡ ብዬ ጠየቂያቸው ነበር። ዶክተር አክሎግ በእርግጥ ከወጣትነት እድሜያቸው ጀምሮ በማህበራዊ እንቅስቃሴዎቹም ውስጥ እንደሚሳተፉ ነግረውኝ ቀጠሉ። እንደዚህ ያለ አጣዳፊ የሆነ በወገኖቻችን ላይ፣ በአገር ላይ፣ በኢትዮጵያውያን ላይ የደረሰ በደል የለም። ከወንድሞቼ ከእህቶች ጋር አብሮ ተሰልፎ ያለኝን በችሎታ ያለኝን አስተዋጽኦ ማድረጉ ጥሩ ነው የኢኮኖሚ ትንተና በአገሪቱ ላይ ያለው ችግርና ይሄ እኮ የተያያዙ ናቸው የኢትዮጵያውያን ወጣቶች ለምንድ ነው በብዛት በገፍ ወደ ውጭ የሚሰደዱት ብለን መጠየቅ ይኖርብናል እኮ እነዚህ ወጣቶች እህቶቻችን እናቶቻችን ወንድሞቻችን ከአገራቸው የሚሰደዱበት ዋና ምክንያት የማህበራዊ ቀውስ ስላለ ነው፣ የኢኮኖሚ ቀውስ ስላለ ነው እንጂ ድሮ እኮ በእኔ እድሜ ኮሌጅ በነበርኩበት ጊዜ ኢትዮጵያውያን ዲግሪያቸውን ሳያገኙ ወደ ሀገራቸው ይመለሱ ነበር። አሁን የስደት ችግር የሚደርስብን በአገራችን ያለው የኢኮኖሚ እድል፣ ሰርቶ የመኖር እድል፣ ስራ የመፍጠር እድል፣ እንደ ልብ የመዘዋወር እድል፣ የመናገር የመንቀሳቀስ እድል እኮ ታፍኗል። ስለዚህ የዚህ መጸብራቅ እኮ ነው ስደት እና መፍትሄ ምንድን ነው? መፍትሄው ስርዓቱ ዲሞክራሲያዊ በሆነ መልክ መለወጥ ነው፣ ሁሉንም የሚያሳትፍ ስርዓት። ኢትዮጵያ እኮ ድሀ መሆን የለባትም እኮ አይደለም። የተፈጥሮ ሀብት አላት። የተባበሩት የአረብ እምሬትና በካታር በሳውዲ አረቢያ ለሚሄድ ሰው በዘይት የተፈጥሮ ሀብት ብቻ አገርን ማልማት በሚታይበት ጊዜ ኢትዮጵያ ውሃ አላት፣ ወንዝ አላት፣ ዝናብ አላት፣ ማዕድን አላት ባህል አላት ህዝብ አላት። እንደዚሁ እኩሉ እኮ ጥሪቶች እኮ ናቸው ላወቀበት። ኢትዮጵያ ድሃ መሆን ያለባትም ህዝቧን ዘጠና አራት ሚሊዮን ብቻ ሳይሆን ሁለት መቶ ሰባ ስምንት ሁለት መቶ ሃምሳ ሚሊዮን ህዝብ ለማስተናገድ የምትችል አገር ናት። ነገር ግን ያንን አገር ለማስተናገድ ይህን ህዝብ ለማስተናገድ ስርዓቱ ተሳታፋዊ፣ ፍትሐዊ መሆን ይኖርበታል። አጎልማሽ መሆን ይኖርበታል። ተምሮ እንዴት ይሰደዳል ሰው? የተማረ ሰው እኮ ነው። የምስራቅ ኤዥያ ኢኮኖሚዎችን ያሳደገው እኮ የተማረው ህዝብ ነው እድል ስላለው ፋክተሪ ስለተሰራ ኢንዱስትሪ ስለተሰራ የገጠር ኢኮኖሚና የከተማ ኢኮኖሚ ስለተያያዘ እድል ፈጣሪ ስለሆነ እኮ ነው እና ይህንን አንተ ታውቀዋለህ። ኢኮኖሚስቶች ያውቁታል። ዓለም ባንክ ያውቀዋል። አይኤምኤፍ ያውቀዋል። የግል ክፍሉ ለምን አላደገም? ኢትዮጵያ ውስጥ አምሳ በመቶ የሚሆነው የኢኮኖሚው ዋና ዋና በዋናኛነት የያዘው በአውራነት የያዘው ማን ነው? ፓርቲውና መንግስት እኮ ነው። እንዴት እንደዚያ ሆኖ ታዲያ እድል እንዴት ሊፈጠር ይችላል? ስለዚህ ስደት ዋናው መሰረቱ ዋናው መንስኤው የችግራችን የኢኮኖሚው ፍትሐዊ አለመሆን ነው። ግን ያንን ብለን ደግሞ ወገኖቻችን ላይ የሚደርሰውን ችግር ልንዘነጋ አይገባንም። ለጊዜው የምናደርገው ትኩረት መሆን ያለበት ወገኖቻችን በተቻለም መጠን፣ አቅማችን በሚችለው መጠን አንድም ብር ቢሆን ሰላሳ ሺም ብር መቶ ሺ ቢሆን ሁለት መቶ ሺ ይሁን እያዋጣን ለወገኖቻችን መድረስ አለብን። ከዚያ ባሻገር ግን መሰረታዊ የሆኑ ችግሮች እንዲፈቱ ትግል ማድረግ ያለብን መሰለኝ፣ ጥረት ማድረግ ያለብን መሰለኝ። በዋሽንግተን ዲሲው የአይኦኤም ጽህፈት ቤት ተገኝተው የ30 ዶላሩን ቼክ ለሚስ ማሪያ ሞሬኖ የውጭ ግንኙነት ኃላፊዋ ያስረከቡት ሳዑዲ አረቢያ የሚገኙ ኢትዮጵያውያን መብቶች ሙግት ጥምረት ሊቀመንበር አርቲስት ታማኝ በየነ ሲሆን ቼኩን ያስረከበው የጥምረቱ የበላይ አማካሪ አቶ ነአምን ዘለቀና እንዲሁም የጥምረቱ የገንዘብ መምሪያ ግብረ ኃይል ኃላፊ ወይዘሮ ሂሩት ልሳን ወርቅም ተገኝተዋል።